ከሱዳን መንግስት ጋር ይደረጋል ስለሚባለው የድንበር መካለል መንግስት ግልጽና ልዩ መግለጫ እንዲያወጣ መድረክ ጠየቀ። መጪ ምርጫም በሕዝብ ዘንድ ተቀባይነት እንዲኖረው የፖለቲካ ምህዳሩን የሚያሰፋ ድርድር እንዲደረግ አሳሰበ። ይህ በእንዲህ እንዳለ አንድነት በተባለው የመድረክ አባል ድርጅት ላይ እገዳ ሲጥል የሲዳማ አርነት ንቅናቄን ደግሞ በአባልነት ተቀበለ። የዚህንም ዝርዝር መለስካቸው አመሃ ያደርሰናል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ባለፈው ቅዳሜ ባካሄደው ዘጠነኛ መደበኛ ጉባኤው ማጠቃለያ ባወጣው የአቋም መግለጫ ላይ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ በሰጡት ጋዜጣዊ መግለጫ የኢትዮጵያንና ሱዳንን የድንበር ማካለል በተመለከተ ያሳለፉት መልእክት የተድበሰበሰና ግልጽ ያልሆነ ነው ሲል ያጣጥለዋል። ከአካባቢው ነዋሪ ሕዝብ የተገኘ ነው ያለውን መረጃ መሰረት በማድረግም የድንበር ማካለል ተግባር እየተከናወን እንደሆነ ይጠቁምና መግለጫው መንግሥት ማድረግ አለበት ያላቸውን እርምጃዎች ዘርዝረዋል። መግለጫውን በንባብ ያሰሙት የመድረክ ጸሐፊ አቶ ገብሩ ገብረ ማርያም የድንበር ማካለሉ ጉዳይ የሀገር ሉዓላዊነት ጉዳይ ስለሆነ ለሕዝባችን ትክክለኛውና በመሬት ላይ ያለው እውነታ በግልጽ በተብራራ ሁኔታ በአስቸኳይ ልዩ መግለጫ እንዲሰጥበት ለወደፊቱም እንዲህ አይነቱ ጉዳይ ከህዝብ ተሰውሮ የሚከናወን ጉዳይ ስላልሆነ ለህዝባችን አስቀድሞ ግልጽና ተአማኒነት ያለው መረጃ እንዲደርሰው እንዲደረግ። በድንበሩ ድርድር ላይም ሆነ ከዚህ ጋር ተያይዘው ለሚነሱ ጥያቄዎች መድረክ ምን ተጨባጭ መረጃ በእጁ እንደያዘ ከጋዜጠኞች ጥያቄ ቀርቦ ነበረ። የመድረክ አመራር አባላት ከአካባቢው ነዋሪዎችና ከማኅበራዊ ድረ ገጾች ከሚያገኟቸው መረጃዎች ሌላ ድርጅቱ በስፍራው ተገኝቶ ያደረገው ጥናትም ሆነ ያሰባሰበው መረጃ እንደሌለ ገልጸዋል። በተለይ አቶ ገብሩ አስራት እንዳስረዱት ኢህአዴግ በሉዓላዊነት ጉዳይ አይታመንም። ዋናው ነገር ምንድን ነው? ኢህአዴግ በዚህ በሉዓላዊነት ጉዳይ የማይታመን ድርጅት እንደሆነ አውቃለሁ። የኤርትራን ጉዳይ እንዴት እንደወሰነው የአሰብን ጉዳይ የባድመን እንዴት እንደቋጨው እናውቃለን። አሁን ደግሞ ድርድር እያደረጉ እንደማሆናቸው ምንም ብዙ ጊዜ የሚነገር ነው። በውስጠ ታዋቂ ነግረውታል እኮ ጠቅላይ ሚኒስትሩም ተናግረውታል። ምንድን ነው ያሉት? የአፄ ምኒልክን ስምምነት መሰረት አድርገን ድሮ የነበረው ነው እንጂ አንድ የተለየ ስምምነት አላደረግ ነው ያሉ እንጂ ስምምነት ድርድር ላይ እንዳሉ የታወቀ ነው። አቶ ገብረ አክለው እንዳስረዱትም በተያዘው የኢትዮጵያና ሱዳን የድንበር መካለል አስቸጋሪ ጉዳይ የጉን መስመር እየተባለ የሚታወቀው እንግሊዛዊ ሻለቃ ጉን ያሰመረው መስመር እንደሆነ ይጠቅሳሉ። መስመሩን የኢትዮጵያ መንግሥት ከተቀበለው ለኢትዮጵያ ትልቅ ጉዳት እንደሆነም ይናገራሉ። አደገኛ ነገር ስለሆነ ሕዝቡ ይወቀው፣ ኢህአደግ የሚያደርገው በሙሉ ለሕዝብ ይፋ ይሆን ይገለጽ፣ ነው ያን ያለ ነው እንጂ እንዲሁ አይደረግም። የተደረገ የለም የሚል ነገር የለንም፣ እየተደረገም ነው። ተጨባጭ ግን ስምነቱ ግን ይሄ በሚስጥር ስለተያዘ ምን ሰጥተዋል፣ ምን አልሰጡም የሚለው ነገር ግን ያለን ሁኔታ አይታይንም የለንም። መድረክ በመግለጫው ላይ ሌላው ያተኮረበት ጉዳይ ህገ መንግስቱ በሚፈቅደው መሰረት ህጋዊና ሰላማዊ ትግል በማድረግ ላይ የሚገኙ ተቃዋሚ ፓርቲዎች መሪዎችና አባላት በየጊዜው ለስርዓት መዳረጋቸውን በተመለከተ ሲሆን ይህም በአስቸኳይ እንዲቆምና የታሰሩ የፖለቲካ እስረኞች ያላቸውን መንግስት በአስቸኳይ እንዲፈታ ጠይቋል። በሚቀጥለው ዓመት የሚደረገውን ምርጫ በህዝብ ዘንድ ተቀባይነት እንዲኖረው ከተፈለገ መደረግ አለባቸው ያለውንም የመድረክ ሊቀመንበር ዶክተር መረራ ጉዲና ዘርዝረዋል። ከ97 ምርጫ ጀምሮ አንድን ምርጫ ነጻና ፊታዊ የሚያደርጉ አንድን ምርጫ ተአማኒ የሚያደርጉ አንድን ምርጫ የህዝብ መብት ፍላጎት እንዲያንጸባርቅ ለማድረግ የሚያስችሉ ሁኔታዎች ላይ በተለይም የፖለቲካ ምህዳሩ ሰፍቶ ሁሉም የሀገሪቱ የፖለቲካ ኃይሎች ዲሞክራሲያዊ በሆነ መንገድ ህጋዊና ሰላማዊ በሆነ መንገድ ለመንቀሳቀስ የሚችሉበት ሁኔታዎችን እንዲፈጥር ደጋግመን ስንጠይቅ ነበር። አሁን ዛሬም ጠይቀናል። መልስ እስኪናገኝ ስንጠይቃለን። በተቀረ ግን ትግላችን እንቀጥላለን። የመድረክ ዘጠነኛ መደበኛ ጉባኤ ውሳኔ ከሰጠባቸው ጉዳዮች አንዱ የሲዳማ ነፃነት ንቅናቄ ሲያንን በአባልነት መቀበል ሲሆን በአንጻሩ ደግሞ አንድ አባል ድርጅቱን አንድነት ለዲሞክራሲና ለፍትሕ ፓርቲን አንድነትን ለጊዜው እገዳ ጥሎበታል። በአንድነት እግዱ የተጣለበትን ምክንያት የመድረክ ጸሐፊ አቶ ገብሩ ገብረ ማርያም ማብራሪያ ሰጥተውበታል። የዛሬው ውሳኔ ለሕዝባችንም ለአንድነት አባላትም ለሌሎች የፓርቲ አባላትም ግልጽ መሆን ያለበት እነዚህ አለቆቻቸው ሰሞኑን የሰጧቸው መግለጫዎች፣ መድረክን በሚመለከት የሰጧቸው መግለጫዎች የፓርቲው ስራ አስፈጻሚ ውሳኔ አይደለም ነው ያሉ እዚህ የመጡት የአንድነት ተወካዮች። እንግዳውስ የፓርቲው ስራ አስፈጻሚ ውሳኔ ካልሆነና የግለሰቦች ከሆነ ይሄንኑ ድርጅታዊ ተቋማዊ መግለጫ ስጡበት ብለን ነው። በዚህ ስምምነት ነው የወጡት እና ነገ ይሄን መግለጫ ከሰጡ ተነጎዳ መድረክ ውስጥ ናቸው። የዛሬ ሳምንት ከሰጡ ከዛ በኋላ መድረክ ውስጥ ናቸው። በዚህ መልኩ ብትረዱልን። የአንድነት ፕሬዚዳንት አቶ ግዛቸው ሽፈራው ይህን እርምጃ አልተቀበሉትም። በእርሳቸው አመለካከት አሁንም አንዳንድ የአንድነት የአመራር አባላት ሰጡ የተባለው መግለጫና ሀሳብ መድረክን ለማጠናከር ይበጃል ብለው ያምናሉ። እኛ ይህንን መድረክን ለማሻሻል ያሳየነውን የሰጠነውን ሪፖርት መርምሮ በአገራዊ አመለካከት የተሻለ መፍትሄ እንደማስገኘት ይልቅ ወደ ግዳ ማዘንበሉ ለእኛ አግባብነት ያለው ሆኖ አላገኘነውም። አሁንም እኛ መድረክ እንጠናከር እንፈልጋለን። ለዚያም ጥንካሬ የሚያዋጣው ውህደት ስለሆነ አሁንም የመድረክ አባል መዋሃድ የሚችሉት እንዲዋሃዱ ጥሪ እናቀርባለን። ለዚህም ሰፊ ድጋፍ እንሰጣለን። አቶ ግዛቸው ይህ የግል አስተያየታቸው እንደሆነም ገልጸው ድርጅቱ በሚወስደው አቋም ላይ ወደፊት እንደሚነጋገርበት አስታውቀዋል። መድረክ ከመቀናጀት እስከ ግንባርነት የዘለቀ ሲሆን ከዚህ ባሻገር የሚሄድበት መንገድ አባል ድርጅቶችን በከፍተኛ ደረጃ እያነጋገረ እንደሆነ በዘጠነኛ ጉባኤ የወሰነው ውሳኔ በበቂ ሁኔታ የጠቆመ ሳይሆን አይቀርም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ